እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ሞፋራ በዙሪክ ዳያመንድ ሊግ በአምስት ሺህ ድል ተቀዳጀ፣ በዚያውም ከትራክ ውድድሮች በአጥጋቢ መልክ ተሰናበተ። የደቡብ አፍሪካዋ ካስተር ሲሜንያ ደግሞ በ800 ሜትር ዳያመንድ ሊግ አከታትላ ለሁለተኛ ጊዜ ዋንጫ ነሳች። በኢጣሊያ ከተማ ሱሳ በተካሄደው የተራራ ላይ ሩጫ ደግሞ የሀገሪቱ አትሌቶች አሸንፈዋል። እነዚህንና የእግር ኳስ ስፖርት ዜናዎችን ይዘናል። አብራችሁን ቆዩ። ሰር ሞፋራ ከትራኩ ውድድር ራሱን ያገለለው ባሳለፍነው ሐሙስ ዙሪክ ላይ በተካሄደው የዳያመንድ ሊግ በአምስት ሺህ ሜትር የበላይነቱን አስመስክሮ ነው። ሁለቴ በኦሎምፒክ አምስትና አስር ሺህ እንዲሁም በዓለም ሻምፒዮኑ ሞፋራ በዓለም ዙሪያ የሚገኙ አድናቂዎቹን ሐሙስ እለትም አላሳፈረም። በግሩም ያጨራረስ ስልቱ በድል አጠናቋል። አንድ ሺህ አራት መቶ ሜትር እንደ ቀራቸው ነበር ሞፋራ መሪነቱን የያዘው የካናዳው ሙሐመድ አህመድ በመሪነቱ ተፈራርቋል። ሆኖም ፋራ የዓለሙ ሻምፒዮን ኢትዮጵያዊውን ሙክታር ኢድሪስንና ሌላውን ጠንካራ አትሊት ኢትዮጵያዊውን ዮሚፍ ቀጀልቻን በመፍራት መራቁን መርጧል። ከባዱ ፉክክር የተጀመረው ግን ሁለት መቶ ሜትር እንደ ቀራቸው ነበር። አራቱ ከባድ ሚዛኖች ተፈተለቁ። ሞ ጥሏቸው አለፈ። በአስራ ሦስት ደቂቃ ከዜሮ ስድስት ነጥብ ዜሮ አምስት ሴኮንድ አጠናቋል። ሙክታር ኢድሪስና ዮሚፍ ቀጄልቻ በዜሮ ስድስት ነጥብ ዜሮ ዘጠኝ ና በዜሮ ስድስት ነጥብ አንድ ስምንት የሁለተኛና ሦስተኝነቱን ስፍራ ወስደዋል። ባረጋ ሰለሞን አራተኛ። ዙሪክን ጃን ሜዳ ያስመሰሏት የኢትዮጵያ አትሌቶች ባሳዩት ፉክክር ተደንቀዋል። በ1500 ወንዶቹ ከአንደኛ እስከ ስድስተኛ ያለውን ቦታ በሙሉ የወሰዱት በቲሞቲ ቻሪዮት የተመሩ የኬንያ አትሌቶችም በተመሳሳይ አድናቆት አትርፈዋል። በመቶ ሜትር ወንዶች ብሪታንያ፣ በ400 ቦትስዋና፣ በከፍታ ዝላይ ኳታር ድል ተቀዳጅተዋል። ወደ ሴቶቹ ስንሄድ በ800 ሜትር የደቡብ አፍሪካውያን ካስተር ሲሜንያን መቋቋም የቻለ እንደጠፋ እናገኛለን። ገና 200 ሜትር እንደሄዱ ጀምሮ ነበር ሲሜንያ የነጎደችው። ሳታቋርጥ በመሪነቷ ቀጥላ በአንድ ደቂቃ ከ55.84 ሴኮንድ በድል አጠናቃለች። ፍራንሲን ኒዮንሳባና ማርግሬት ዋምቡይ ከኬንያ ሁለተኛና ሦስተኛ ሆነዋል። ይህም በዚሁ ላብቃና ወደ ኢጣሊያው የተራራ ሩጫ ስፖርት ዜና ልለፍ። በትላንቱ ሱሳ ከተማ በተካሄደው ውድድር የኤርትራው ፔትሮ ማሙና ኢጣሊያዊቷ አሊስ ጋጊ ነበሩ ቀድመው ይጨርሳሉ የሚል ግምት የተሰጣቸው። ከሰባቱ ዙር የዓለም ዋንጫ ውድድር የትላንቱ አምስተኛው መሆኑ ነው። ኤርትራዊው ፔትሮ ማሙ በተራራ የረጅም ርቀት ሩጫ የዓለም ሻምፒዮን መሆኑ ይታወቃል። ትላንት ሱሳ ላይ ሲሮጥ ለመጀመሪያ ጊዜው ነበር አሸናፊዋ። በሴቶቹም በወንዶቹም ጠንካራ አትሌቶችን ያቀረበችው ኢጣሊያ ሆናለች። በዚሁ መሠረት አሌክስ ባልዲሲኒና ካሜላ ማግሊያኖ አሸንፈዋል። አትሌቲክሱን በዚሁ ላብቃ። ለሀገር ውስጥና ዓለም አቀፍ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል እናልፋለን። መቀጠል ትችላለ ገዛኝ። አመሰግናለሁ ሰለሞን። የክረምቱን ወራት ተከትሎ በአሁኑ ጊዜ የእግር ኳስ ውድድሮች የሉም። ይሁን እንጂ የፊታችን መስከረም ወር ማለትም ከሀያ አንድ ቀናት በኋላ ዓለም አቀፋዊና አህጉራዊ ሁለት የእግር ኳስ ማጣሪያ ጨዋታዎች አዲስ አበባ ላይ ይደረጋሉ። ከሀያ አመት በታች የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን ለዓለም ዋንጫ ማጣሪያ የኬንያቻውን መስከረም ሰባት ቀን ሁለት ሺህ አስር ዓመተ ምህረት ይገጥማል። በዚሁ ወደ ውጭ የእግር ኳስ ዜና ያሸጋግራለሁ። በሳምንቱ መጨረሻ ሁለት ቀኖች አስር ጨዋታዎችን በከናወነው የእንግሊዝ ፕሪሚየር ሊግ ከአስር ግጥሚያ ሀያ ጎሎች ተመዝግበውበታል። የሳምንቱ ተጠባቂ የሊቨርፑልና የአርሴናል ጨዋታ በሊቨርፑል ፍጹም የበላይነት አራት ለባዶ አሸናፊነት ሲጠናቀቅ፣ በአርሴናል አጠቃላይ አቋም የተበሳጩ የቡድኑ ደጋፊዎች አስከፊና አሳፋሪ ሽንፈት ብለውታል። ሊቨርፑል አስር የግብ ሙከራዎች አድርጎ አራቱን ለፍሬ ሲያበቃ፣ አርሴናል በአንጻሩ ምንም የግብ ሙከራ ሳያደርግ ተጫዋቾቹ እንደፈዘዙና እንደደመዘዙ የጨዋታው ጊዜ አልቋል። አሰልጣኝ አርሴን ቬንገር ከጨዋታው በኋላም በሰጡት አጭር መግለጫ ቡድናቸው አርሴናል ሙሉ በሙሉ በጨዋታ መበለጡን በአካል ብቃት፣ በስነ ልቡናም ሆነ በታክቲክ የአርሴናል ተጫዋቾች ደክመዋል ብለዋል። በሊቨርፑል በኩል ሳዲዮ ማኔ እና መሐመድ ሳላህ የአርሴናልን ተከላካዮች እንዳልነበር እያደረጉ በማለፍ ግሩም ግሩም ጎሎችን አስቆጥረዋል። ሮበርቶ ፈርሚኒሆ እና ዳንኤል ስተሪጅ የመጀመሪያውንና የመጨረሻውን ጤንጠኛ ጎሎች በግንባር ገጽተው አስቆጥረዋል። ማንቸስተር ዩናይትድ ሶስቱንም ጨዋታዎች አሸንፎ ምንም ጎል ሳይገባበት በዘጠኝ ነጥብና በአስር ጎል መሪነትን ይዟል። ሊቨርፑል በሰባት ነጥብ ማንቸስተር ዩናይትድን ተከትሏል። የስፔን ላሊጋ ሁለተኛ ሳምንት ጨዋታ ላይ ደርሷል። ባርሴሎና አላቬዝን ሁለት ለባዶ በረታበት ጨዋታ ሊዮነል ሜሲ ሁለቱንም አግብተዋል። ሜሲ ጎሎቹን ከማግባቱ ቀደም ሲልም ውስጥ የተገኘውን ፍጹም ቅጣት ባይስት ሀትሪክ ሶስት መስራት ይችል ነበር። ሌላው በላሊጋው በሰፊ የግብ ልዩነት ያሸነፈው አትሌቲኮ ማድሪድ ላስ ፓልማትን አምስት ለአንድ ሸኝቷል። የአምናው የላሊጋውና የአውሮፓ ሻምፒዮናው ሪያል ማድሪድ ቪያሪያል ሁለት አቻ በመለያየቱ ነጥብ ጥሏል። ሌሎች ጨዋታዎችን ተካሂደዋል። ባርሴሎና በስድስት ነጥብ አናት ላይ ስትቀመጥ፣ ሪያል ማድሪድን ጨምሮ ሶስት ቡድኖች በእኩል ነጥብ በአርሳል በሁለተኝነት ተከትለዋል። በእኔ በኩል ያለው የሆነ ሰለሞን አመሰግናለሁ። ገዛኝ ጮም መስቀል ነበር ከአዲስ አበባ። እኔም አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ ነው